የአሜሪካ ድምፅ ነው በ19 ና በ25 አጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፉ ስርጭታችን አሁን ጀመረ። ደሴና ኮምቦልቻ ሰርገው የገቡት የህወሓት ኃይሎች ከመቶ በላይ ወጣቶችን ገድለዋል ሲል የኢትዮጵያ መንግሥት ከሰሰ። ታጣቂዎቹ ንብረት እያወደሙና እየዘረፉ ነው ሲልም ወንጅሏል። በሌላ በኩል በትግራይ ክልል ወታደራዊ ማዘዣ መሆኑን የተናገረው ክፍል ባወጣው መግለጫ ባለፈው ቅዳሜ ደሴን ፕላንት እሁድ ደግሞ ኮምቦልሻን ይዣለሁ ብሏል። ወቅታዊውን የአካባቢውን ሁኔታና ሌሎች ተያያዥ ርዕሰ ጉዳዮች ያካተተ ዘገባ በዕለቱ አቢይ ርዕስ ይዘናል። በኢትዮጵያ በሁሉም አካባቢዎች በተፈጥሮና ሰው ሰራሽ በሆኑ ምክንያቶች ከሚከሰቱ አደጋዎች ዜጎች እንዲጠበቁ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳሰበ። የኢትዮጵያ የአደጋ ስጋትና ስራ አመራር ኮሚሽን በበኩሉ በመላ አገሪቱ የሚከሰቱ ጉዳቶችን ለመቀነስና ለመቋቋም እየሰራ መሆኑን አመልክቷል። በመጽሔቱ ክፍለ ጊዜ ይህንንም እንመለከታለን። ሰኞ ጥቅምት 22 2014 ዓ ም ጤና ይስጥልን! እንደምን አመሻችሁ? ክቡራትና ክቡራን አድማጮቻችን የዕለቱ አስተናጋጃችሁ አሉላ ከበደ፣ የቴክኒክ አቀናባሪዋ አብርሃን አይሉ የስርጭት አሰናጇ ጽዮን ግርማና ከሌሎችም ከደረጀ ደስታ ከቴክኒክ አቀናባሪዋ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን እንዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደሴና ኮምቦልቻ ሰርገው የገቡት የህወሓት ኃይሎች ከ100 በላይ ወጣቶችን ገድለዋል ሲል የኢትዮጵያ መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ታጣቂዎቹ ንብረቶቹን እያወደሙና እየዘረፉ ነው ብለዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት እሁድ ለሮይተርስ በሰጡት ቃል ህወሓት በጦርነቱ የበላይነት በመያዝ ደሴ ከተማን መቆጣጠሩን አስታውቆ ነበር። በሌላ በኩል የትግራይ ክልል ወታደራዊ ኮማንደር መሆናቸውን የሚናገሩት ባወጡት መግለጫ ቅዳሜ ደሴ፣ እሁድ ደግሞ ኮምቦልቻ መያዙን አስታውቀዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ህወሓት ደሴና ኮምቦልቻን የመቆጣጠሩ ዜና ዩናይትድ ስቴትስን ስጋት ውስጥ እንደከተታት ገልጸው ያለምንም ቅድመ ሁኔታ ተኩስ እንዲያቆሙ ጥሪ አቅርበዋል። በሌላ በኩል ትናንት የተሰበሰበው የአማራ ክልል ምክር ቤት ማንኛውም የመንግስት ተቋማት መደበኛ አገልግሎታቸውን እንዲያቋርጡ በጀትና ተሽከርካሪዎቻቸውን የህልውና ትግል ሲል ለሰየመው ዘመቻ እንዲውል መወሰኑን አስታውቋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ህዋትን ለመመከት ህዝቡ እንዲነሳ ጥሪ አቅርበዋል። ዝርዝሩ በአብይ ርዕስ ይቀርባል። ዴሞክራቶች ከፍተኛ የሆነ የወጪ በጀትን በተመለከተ ስምምነት ላይ ለመድረስ እየጣሩ ባሉበት በአሁኑ ሰዓት የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የአየር ንብረት ለውጥን በተመለከተ በሚደረገው የመሪዎች ስብሰባ ለመሳተፍ ስኮትላንድ ግላስጎ ይገኛሉ። ከ አንድ መቶ በላይ የዓለም መሪዎች ዛሬ ሰኞ ለሁለት ሳምንት በሚቆየው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተካፋይ ለመሆን ተሰባስበዋል። ዋነኛ አጀንዳቸው ወደ ከባቢ አየር የሚለቀቀውን ብክለት መቀነስና ታዳጊ አገሮች የአየር ንብረት ቀውስን ለመዋጋት የሚያደርጉትን ጥረት በገንዘብ ለመደገፍ የሚቻልበትን መንገድ መቀየስ እንደሆነም ተመልክቷል። በስኮትላንድ ግላስጎ የሚካሄደው ጉባኤ አስተናጋጅ የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ከጉባኤው በፊት ከጽህፈት ቤታቸው በወጣው መግለጫ የአየር ንብረት ለውጥ እርምጃን አስመልክቶ ሰባዊነት ለረጅም ጊዜ ሲጠባበቅ ቆይቷል ማለታቸው ተጠቅሷል። ጆንሰን በመግለጫቸው ዛሬ እኛ ለአየር ንብረት ለውጥ ትኩረት ካልሰጠነው ለነገዎቹ ልጆቻችን በጣም የረፈደ ይሆናል ብለዋል። ከዛሬው ስብሰባ በፊት የዩናይትድ ስቴትስ የአየር ንብረት ልዑክ ጆን ኬሪን ለጋዜጠኞች በሰጡት መግለጫ የጉባኤው ዓላማ የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሲየስ በታች በማውረድ ከቅድመ ኢንዱስትሪ በፊት ወደ ነበረበት እንዲመለስና ለአስርተ ዓመታት እንዲቆይ የሚፈለገውን ዓለም አቀፉን ትልም ማሳካት እንደሆነ ተናግረዋል። የቻይናና ሩሲያ መሪዎች በጉባኤው ላይ አልተገኙም። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ሩሲያና ቻይና የአየር ንብረት ለውጥን አስመልክቶ ምንም አይነት ቁርጠኝነት አለማሳየታቸውን ያመለክታል ይህ በጣም ያሳዝናል ሲሉ ትናንት እሁድ በተካሄደው የቡድን ሀያ አባላት አገራት ጋዜጣዊ መግለጫ ላይ ተናግረዋል። የዩናይትድ ስቴትስ ባለስልጣናት በአፍጋኒስታን ታሊባንን እየተቀናቀነ ያለው አዲሱ ታጣቂ ቡድን በዩናይትድ ስቴትስ የተመዘገበ መሆኑን ዩናይትድ ስቴትስ ባለስልጣናት ዛሬ አስታወቁ። ይህ የተገለጸው ጸረ ታሊባን የሆነው አንቲ ታሊባን ናሽናል ሬዚስተንስ ፍሮንት ወይም ኤንአርኤፍ የግንባሩ ዓለም አቀፍ ጽሕፈት ቤት በዩናይትድ ስቴትስ ውስጥ እንዲከፈት የተፈቀደለት መሆኑን ካስታወቀ በኋላ ነው። የግንባሩ የውጭ ግንኙነት ኃላፊ አሊ መይሳም ናዛሪ ባለፈው አርብ ባወጡት የትዊተር መልእክት ኤንአርኤፍ በቅርቡ በመላው ዓለም የሚያደርገውን እንቅስቃሴ የሚያስፋፋ መሆኑን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ለቪኦኤ እንደተናገሩት ራሱን ናሽናል ሬዚስተንስ ፍሮንት እያለ የሚጠራው አካል በውጭ ድርጅት ወኪልነት ምዝገባ ሕግ መሠረት ጥቅምት 16 መመዝገቡን እንደሚያውቁ አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ባልተጠበቀ የምርጫ ውጤት ከፍተኛ ድል የቀናቸውና የተበረታቱት የጃፓን ጠቅላይ ሚኒስትር ፋሚዮ ኪሻዳ ዛሬ ሰኞ ባሰሙት ንግግር ቻይናን ለመቋቋም የሚያስችል የመከላከል ፖሊሲ ላይ እንደሚያተክሩ፣ የአየር ንብረት ለውጥና ከኮቪድ-19 ወረርሽኝ ለማገገም አጠንክረው እንደሚሰሩ ፍንጭ ሰጥተዋል። የኪሻዳ ወግ አጥባቂ ሊብራል ዲሞክራቲክ ፓርቲ በትናንቱ ምርጫ ምክር ቤቱን በብቸኝነት መቆጣጠር የሚያስችለውን መቀመጫ አግኝተዋል። ይህ ጠቅላይ ሚኒስትሩ የተከፋፈለውን ፓርቲያቸውን ለመቆጣጠርም ሆነ በምክር ቤቱ ከኮቪድ-19 ወረርሽኝ ለማገገም ተጨማሪ በጀት ማሳለፍን ጨምሮ አጀንዳዎቻቸውን በቀላሉ ለማሳለፍ ነፃ መንገድ እንደሚከፍትላቸው ተመልክተዋል። የዋይት ሀውስ ቃል አቀባይ ጄንሳኪ ለኮቪድ-19 ቫይረስ የተጋለጡ መሆኑን ትናንት እሁድ አስታውቀዋል። ቃል አቀባዩዋ ከፕሬዚደንቱ ጋር ለመጨረሻ ጊዜ የተገናኙት ባለፈው ማክሰኞ መሆኑን ገልጸው ማስክ አድርገውና ከሁለት ሜትር በላይ ተራርቀው እንደነበር ተናግረዋል። አሶሽየትድ ፕሬስ እንደዘገበው ባይደን ባለፈው ቅዳሜ ተመርምረው ከቫይረሱ ነፃ መሆናቸው ተረጋግጧል። በዓለም ላይ በኮቪድ-19 ወረርሽኝ የሞቱ ሰዎች ቁጥር አምስት ሚሊዮን መድረሱን የጆን ሃፕኪንስ የኮሮና ቫይረስ መረጃ ማዕከል ዛሬ ማለዳ ባወጣው መግለጫ አስታወቀ። አምስት ሚሊዮን አራት መቶ ሀያ አምስት ሆኖ የተመዘገበው ከፍተኛው ቁጥር ባለፈው ሰኔ አራት ሚሊዮን ከነበረው ቁጥር በአንድ ሚሊዮን የጨመረ መሆኑ ተገልጿል። ይህ ቁጥር የተመዘገበው አንዳንድ አገሮች የመጀመሪያውን ዙር ክትባት እንኳ ለማግኘት በሚታገሉበትና ሌሎች ደግሞ የማጠናከሪያ ክትባት ለመስጠት በሚዘጋጁበት ጊዜ መሆኑ ተመልክቷል። የዓለም ጤና ድርጅትም ጉባኤያቸውን ላደረጉ የቡድን ሀያ አገሮች በድሆቹና በበለጸጉ አገሮች መካከል ያለው የክትባት ስርጭት ልዩነት አሳሳቢ መሆኑን ገልጿል። ድርጅቱ ወረርሽኝን መቋቋም የሚቻልበት ብቸኛው መንገድ ለሁሉም ሰው ፍትሐዊና የተቀናጀ የማህበረሰብ ጤና ተደራሽነት ሲኖር ብቻ መሆኑን ታሪክና ሳይንስ የሚያስረዳ መሆኑን አስታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንዶች የሚተላለፈውን የዕለት ሰኞ ዝግጅታችንን ነው። ጥቅምት ሰኞ ጥቅምት 22 2014 ዓ ም በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። እንዲሁም በራዲዮ በቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካች አድማጮቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ እናልፋለን። ደሴና ኮምቦልቻ ሰርገው የገቡ የህወሓት ኃይሎች ከመቶ በላይ ወጣቶችን ገድለዋል ሲል የኢትዮጵያ መንግስት አስታወቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ታጣቂዎች ንብረቶችን እያወደሙና እየዘረፉም ነው ሲሉ ከሰዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትላንት እሁድ ለሮይተርስ በሰጡት ቃል ህወሓት በጦርነቱ ላይ የበላይነት በመያዝ ደሴ ከተማን ተቆጣጥሯል ብለው ነበር። የትግራይ ክልል ወታደራዊ ማዝዣ መሆኑን የተናገረ አንድ ክፍልም ባወጣው መግለጫ ባለፈው ቅዳሜ ደሴን፣ ትላንት እሁድ ደግሞ ኮምቦልቻን ይዣለሁ ብሏል። በሌላ በኩል የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን የህወሓት ደሴና ኮምቦልቻን መቆጣጠሩ ዜና ዩናይት ስቴትስን ስጋት ውስጥ እንደከተታት ገልጠው ያለምንም ቅድመ ሁኔታ ተኩስ እንዲያቆሙ ሲሉ ጥሪ አቅርበዋል። በሌላ በኩል በትላንት የተሰበሰበው የአማራ ክልል ምክር ቤት ማንኛውም የመንግስት ተቋማት መደበኛ አገልግሎቶቻቸውን እንዲያቋርጡና በጀትና ተሽከርካሪዎቻቸውንም የህልውና ትግል ሲል ሰየመው ዘመቻ እንዲያውሉ መወሰኑን አስታውቋል። በሌላ ዜና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህወሓትን ለመመከት ህዝቡ እንዲነሳ ሲሉ ጥሪ አቅርበዋል። ለዘገባው መስፍን አራጌ ዛሬ ለሀገር ውስጥ ጋዜጠኞች በወቅታዊ ጉዳይ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የህወሀት ኃይሎች በገቡበት ከኮምቦልቻ ከተማ ውስጥ ከአንድ መቶ በላይ ወጣቶችን እንደገደሉና የተለያዩ ንብረቶችን እንዳወደሙ ተናግረዋል። ሌሊቱም ከፍተኛ ውድመት አድርሷል። የወሎንና የደሴን ሰርጎ የገባባቸው አካባቢዎች እኛ ከእናንተ ምንም አንፈልግም። እኛ የምንፈልገው የብልጽግና ሰዎችን ነው። እኛ የምንፈልገው ጠቅላይ ሚኒስትሩን ነው። እኛ የምንፈልገው የክልሉን አመራሮች ነው። በሚል በማዘናጋት እና በማረጋጋት ኅብረተሰቡ ወደ እንቅልፉ ከገባ በኋላ ሌሊቱን የተለያዩ የመንግስትና የግል ንብረቶች ሲነካክሉ እንዳደሩ መረጃዎቹ ደርሰውናል። ይሄ ብቻ ሳይሆን እጅግ በሚሰቀጥጥ መልኩ ከመቶ ያላነሱ የኮምቦልቻ ወጣቶችን ዛሬ ሌሊት በአንድ ላይ በአንድ ረድፍ አሰልፎ ጨፍጭፏቸዋል። ስለዚህ ይሄ ኃይል የአማራን ህዝብ አንገት ለማስደፋት የአማራን ስነ ልቦና በማዳከም ንብረታቸውን ይከላከላሉ፣ መፈናፈኛ ያሳጡናል፣ ያሰብነውን አላማ አያሳኩልንም፣ እንዳናሳካ እንቅፋት ይሆናሉ ያላቸውን በሙሉ እየፈጁት ነው ነው። ግድያና ዘረፋውን በተመለከተ የአሜሪካ ድምፅ ከሌላ ወገን ተጨማሪ መረጃን ማግኘት አልቻለም። የዶክተር ለገሰን መግለጫ ይዞ የወጣው ሮይተርስ በበኩሉ መንግስት በኮምቦልቻ ከተማ ተገደሉ ስላላቸው ወጣቶች ጉዳይ እስካሁን ከህወሀት ኃይሎች ምላሽ አለመሰጠቱን ገልጿል። የጋዜጠኞች እንቅስቃሴ የለም የግንኙነት አውታሮችም ተቋርጠዋል ያለው ሮይተርስ ከአዲስ አበባ 380 ኪሎ ሜትር ርቀት ላይ በምትገኘውና ጦርነት በሚካሄድባት ኮምቦልቻ ከተማ ተደረገ የተባለውን ለማረጋገጥ አለመቻሉን ጠቁሟል። ይሁን እንጂ የ የህወሓት ቃል አቀባይ ጌታቸው ረዳ እሁድ ዕለት ኃይላቸው ኮምቦልቻ ከተማንና አውሮፕላን ማረፊያውን ለመቆጣጠር ወደፊት እየገሰገሰ መሆኑን እንደጠቀሱ አስታውሷል። የትግራይ ቴሌቪዥንም ከትግራይ ኮማንድ ፖስት ተሰጠ ባለው ሰበር መረጃ ኮምቦልቻ ከተማን እንደተቆጣጠረ ዛሬ ዘግቧል። አጃንስ ፍራንስ ፕሬስ በበኩሉ የኢትዮጵያ መንግስት ኃይልና ህወሓት ኮምቦልቻንና ደሴን ለመቆጣጠር ውጊያ እያደረጉ መሆናቸውን በውጊያው ስጋት የገባቸውን ነዋሪዎች ዋቢ አድርጎ ዘግቧል። የአሜሪካ ድምጽ ሬዲዮ በደሴም ሆነ በኮምቦልቻ ከተሞች የስልክም የመብራት አገልግሎት ባለመኖሩ በአካባቢው ያለውን እውነታ ለመረዳት አልቻለም። ኤኤፍፒ ከኮምቦልቻ ከተማ አገኘት ባለው መረጃ ዛሬ ማለዳ ከፍተኛ ጦርነት መካሄዱንና የአየር ጥቃት የመሰለ የፍንዳታ ድምፅ መስማታቸውን ገልጿል። በሌላ በኩል መንግስት በአሸባሪነት የፈረጀውና ሸኔ እያለ የሚጠራው የኦሮሞ ነጻነት ጦር ከኮምቦልቻ 53 ኪሎ ሜትር ርቃ የምትገኘውን ከሚሴን መቆጣጠሩን ሮይተርስ ዘግቧል። ሆኖም የመንግስት ኮሚኒኬሽን ሚኒስትሩ መንግስት በአሸባሪነት የፈረጀውና ራሱን የትግራይ ኃይል የሚለው ታጣቂ ኃይል ወደ ኮምቦልቻት ዘልቆ መግባቱን ተከትሎ በኦሮሞ ብሔረሰብ አስተዳደር ዞን መንገዶችን የመዝጋት እንቅስቃሴዎች ተጀምረው እንደነበርም ዶክተር ለገሰ ጠቁመዋል። በትላንትናው ዕለት በአማራ ክልል ኦሮሞ ብሔረሰብ አስተዳደር በሚባሉ አካባቢ በተለይም በደዋ ጨፋ የቦርከና አካባቢ ላይ አሸባሪ ወያኔ እየመጣልን ነው በሚል ቀቢጸ ተስፋ የሸኔና የኦነግ ነን የሚሉ የአሸባሪ ኃይል ተላላኪዎች መንገድ የመዝጋት ሙከራ አድርጎ ነበር። ይሄ በአካባቢ ሚሊሻ እና በአካባቢ ወጣቶች የተደራጀ እንቅስቃሴ ከመከላከያም ባገኙት ድጋፍ በአጭር ደቂቃዎች ቁጥጥር ስር ውሎ ዛሬ በሁሉም የዛ አካባቢዎችም ሆነ ሌሎች የኦሮሞ ብሔረሰብ አስተዳደር ሙሉ ሰላም ነው ያለው። የህወሓት ኃይሎች በተለያዩ የመገናኛ ዘዴዎች ደሴን ና ኮምቦልቻን እንደተቆጣጠሩ በተደጋጋሚ ሲናገሩ ይሰማል። የመንግስት አካላት በሌላ በኩል አሁንም በአካባቢዎቹ ጦርነት እየተካሄዱ መሆኑን በመጥቀስ ደሴንና ኮምቦልቻን ተቆጣጥረናል የሚለውን የህወሀት መረጃ ያጣጥላሉ። ሚኒስትሩም ይህንን አጠናክረው ሰራዊቱ በክህደት ምክንያት ተፈጥሮበት የነበረው የውጊያ መዛነፍ ችግር እንደተቀረፈ ነው ያስረዱት። ዛሬም በከፍተኛ ተጋድሎ ላይ ነው በወሎ ላይ ያለው። በኮምቦልቻን በደሴም አካባቢ ከፍተኛ ተጋድሎ እያደረገ ነው ያለው። በክህደት ምክንያት የተፈጠሩበት የውጊያ መዛነፎች ሙሉ በሙሉ ተስተካክሏል። በተለያየ መልክ ራሱን አደራጅተው ለቀጣይ ተልእኮ ብቁ ሆኖ ስራውን በማከናወን ላይ ይገኛል በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ህወሀት ደሴን እና ኮምቦልቻን የመቆጣጠሩ ዜና ዩናይትድ ስቴትስን ስጋት ውስጥ እንደከትታት ገልጸው ውጊያው በዚህ የሚቀጥል ከሆነ የሰብአዊ ቀውሱን ያባብሰዋል ሲሉ በትዊተር ገጻቸው ላይ አስፍረዋል በመሆኑም ሁለቱም ወገን ጦርነቱን ያለምንም ቅድመ ሁኔታ እንዲያቆሙ ጠይቀዋል የጠላት የጥንካሬ ምንጭ የእኛ ድክመትና መዘናጋት እንደሆነ በማወቅ ነቅተንና ተባብረን እንጠብቅ። ብዛታችን ጥንካሬ የሚሆነው ተግባብተን በአንድነት ስንቆም ነው። መነጣጠላችን ለጠላት ይመቻል የሚል መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድም ሁሉም ዜጋ ከጸጥታ ኃይሉ ጋር ይቁም ሲሉ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት በወቅታዊው የአገሪቱና የክልሉ ሁኔታ ላይ የዘከረ አስቸኳይ ውይይት አድርጎ ውሳኔዎችን አሳልፏል። ትናንት በተካሄደው የምክር ቤቱ ስድስተኛ ዙር አንደኛ ዓመት የስራ ዘመን አራተኛ አስቸኳይ ስብሰባ ዘጠኝ አስቸኳይ የጥሪ ውሳኔዎችን አሳልፏል። ምክር ቤቱ እንደሚሰጡት አገልግሎት እየታየ ማንኛውም የመንግስት ተቋማት መደበኛ አገልግሎታቸውን እንዲያቋርጡ በጀትንና ተሽከርካሪዎቻቸውን የህልውና ትግል ሲለሰየመው ዘመቻ እንዲውል ወስኗል። ውሳኔዎቹ ዝርዝር አፈጻጸሞች እንደሚወጣላቸው የተገለጸ ሲሆን የተለያዩ አገልግሎቶችን እንዲሰጡ ከተፈቀደላቸው ተቋማቶች ውጭ በሁሉም የክልሉ ከተሞች ከምሽቱ ሁለት ሰዓት በኋላ የሚደረግ እንቅስቃሴንም አቅቧል። በደሴ ኮምቦልቻና አካባቢው የ ስልክና የኢንተርኔት አገልግሎት ባለመኖሩ የአሜሪካ ድምፅ ተጨማሪ መረጃዎችን ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ። መስፍንን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ሮም እናቀናለን። ጂ20 በመባል የሚጠራው የዓለም ሀገር መሪዎች ስብስብ ለሁለት ቀናት በሮም ያካሄደውን ጉባኤ ትላንት ሲያጠናቅቅ አባል ሀገራቱ በምዕተ ዓመቱ አጋማሽ ላይ ከካርቦን ልቀት ነጻ ለመሆን እንደሚሰሩና በውጭ ለሚገኙ የድንጋይ ከሰል አምራች የሚያደርጉትን ገንዘብ ድጋፍም ለማቋረጥ ስምምነት ላይ ደርሰዋል። ሆኖም የሀገር ውስጥ የድንጋይ ከሰል አጠቃቀምን ማቆም በሚቻልበት መንገድ ላይ ሳይስማሙ ቀርተዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊዳክሷራ ከሮማ ያጠናቀረችውን የዚህን ዘግባ ዝርዝር ስምንሽ የቆየ እንደሚከተለው አቅርበዋለች። በሮማ ባህል መሰረት የቡድን ሀያ አባል ሀገራት መሪዎች እድል እንደሚያመጣ በሚታመነው ትሬቪ የምንጭ ውሃ በመገኘት ሳንቲም ወርውረዋል። የአየር ንብረት ለውጥን ጨምሮ ዓለም ያለበትን ችግር ለመፍታት በእርግጥም እድል ያስፈልጋቸዋል። ቀላል ምርጫ ነው የቀረበልን። አሁኑኑ እርምጃ መውሰድ፣ አለዚያ በኋላ መቆጨት። አስራ ዘጠኝ የዓለም ሀገራትንና የአውሮፓ ሕብረትን ያካተተው ቡድን በዓለም ዙሪያ ለሚታየው ሶስት አራተኛ ሙቀት አማቂ ጋዞች ልቀት ምክንያት ናቸው። እነዚህ ሀገራት የዓለም ሙቀት አንድ ነጥብ አምስት ዲግሪ ሴልሽስ ላይ እንዲቆም ለማድረግ ትርጉም ያለው ያለውና ውጤታማ ተግባራት ለማድረግ እንዲሁም በውጭ ሀገራት ለሚገኙ የከሰል ድንጋይ ምርቶች የሚያደርጉትን የገንዘብ ድጋፍ ለማቆም ቢስማሙም በየሀገራቸው የከሰል ድንጋይ አጠቃቀምን ለማስቆም ግን ሳይችሉ ቀርተዋል። ይህ በስኮትላንድ ግላዝጎ ከተማ ዛሬ ለሚጀመረው የአየር ንብረት ለውጥ ጉባኤ አሳዛኝ ውጤት ነው። የአየር ንብረት ለውጥ ጉባኤው ፕሬዝዳንት አሎክ ሻርማ ቅሬታቸውን ሲገልጹ ይህም ብለዋል። የዓለም መሪዎች ሁሉም በተደጋጋሚ ውጤት ለማምጣት አልቻሉም። ልክ ነው፣ መሻሻሎች ታይተዋል። አዎ፣ ሙቀት ወደ 2 ዲግሪ ሴልሺየስ እንዲወርድ እያደረግን ነው ግን አሁንም መፍጠን ያስፈልገናል። የተቀመጠውን የአንድ ነጥብ አምስት ዲግሪ ሴልሺየስ ግብ ለመምታት የዓለም ልቀት እንደ አውሮፓያን አቆጣጠር በ2030 በግማሽ መቀነስ አለበት። በ2050 ደግሞ ሙሉ ለሙሉ መቆም አለበት። ሆኖም የዓለማችን ዋና በካይ ሀገራት ምንም አይነት አዲስ ቃል አለመግባታቸው ከፕሬዝዳንት ጆ ባይደን ነቀፌታ አስከትሏል። ራሽያ ብቻ ሳትሆን ቻይናም የአየር ንብረት ለውጥን ለመግታት የሚያስችል ምንም አይነት ጥረት አላሳየችም። በዚህ ቅር ለመሰኘት የሚያስችል ምክንያት አለ። ኤክስቲንክሽን ሪቤሊየን የተሰኘውን ድርጅት እንደምትወክለው ጂያኮሞ ኦሆሪ ያሉ በአየር ንብረት ዙሪያ የሚሰሩ አንቂዎች በዚህ ዙሪያ እምነት እንደሌላቸው ይገልጻሉ። የቡድን ሀያ አባል ሀገራት ተሰብስበው በሚያደርጉት ነገር ላይ ምንም ተስፋ የለኝም። ሁሉም ጉንጭ አልፋ ነገር ብቻ ነው። የዓለም አቅርቦቶች ሰንሰለት ላይ የገጠመውን ችግር ለመፍታት ፕሬዚዳንት ጆ ባይደን የጎንዮሽ ስብሰባ አካሂደው ነበር። ቻይና በዚህ ስብሰባ ላይ ባትገኝም ባይደን ዓለም በቻይና ምርቶች ላይ መመርኮዙን አንስተው የተለያዩ የአቅርቦቶች ሰንሰለት እንዲኖሩ ሀሳብ ሰጥተዋል። ወደ ውድቀት የሚመራ አንድ ብቸኛ ምንጭ ላይ እንዳንመረኮዝ ይረዳናል። ባይደንና የአውሮፓ ህብረት ፕሬዝዳንት ኡርሱላ ቮን ደር ላየንም በብረትና አልሙኒየም ቀረጽ ዙሪያ ያሉ አለመግባባቶችን ለመፍታት ተስማምተዋል። በአትላንቲክ ተሻጋሪ ጉዳዮች ዙሪያ ከዩናይትድ ስቴትስ ጋር የታደሰው ና ወደፊት ለሚያራምድን አጀንዳ ሌላው ቁልፍ ተነሳሽነት ነው። በዩናይትድ ስቴትስ ና በቱርክ መካከል ያለው ውጥረት እየተብላላ ባለበት ወቅትም ባይደን ከቱርኩ ፕሬዚዳንት ታይፕ ኤርዶጋን ጋር ተገናኝተዋል። አንካራ የራሽያን ኤስ አራት መቶ የአየር መቃወሚያ መግዛቷን ተከትሎ ዋሽንግተን ኤፍ 35 ጀቶችን እንዳትገዛ ብታግዳትም ኤርዶጋን አሜሪካ ሰራሹን ኤፍ 16 ተዋጊ ጀቶችን መግዛት ይፈልጋሉ። የዩናይትድ ስቴትስ ምክር ቤት ግን አንካራ እንደ አጋር ሳይሆን እንደ ተቀናቃኝ ሆናለች በማለት መልስ ከመስጠት ተቆጥቧል። ይህ በእንዲህ እንዳለ በኮቪድ 19 ወረርሽኝ ምክንያት ለአንድ ዓመት የዘገየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ትላንት ላንድ በስኮትላንድ ግላስጎ ከተማ ጀምሯል። የስብሰባው ዋና የመነጋገሪያ አጀንዳ ከሆኑት መካከልም በፓሪስ ስምምነቱ ላይ ለተቀመጠው የሸቀጣሸቀጥ ገበያና ያላደጉ ሀገራት ከአየር ንብረት ለውጥ ጋር ተያይዞ የሚደርስባቸውን ችግር እንዲቋቋሙ ቃል ተገብቶ ያልተፈጸመ የገንዘብ እርዳታን ያካትታል። ጉባኤው የሚካሄደው ዓለም በአየር ንብረት ለውጥ ምክንያት በሚከሰቱ ተከታታይ አደጋዎች አስከፊ ጎርፎችና ሰደድ እሳቶች ውስጥ እያለፈ ባለ በት ወቅት መሆኑን የጉባኤው ፕሬዚዳንት አሎክ ሻርማ ያሰምሩበታል። በፍጥነት የሚቀያየረው የአየር ንብረት ዓለም ለአየር ንብረት ለውጥ የማይበገር ማህበረሰብ ለመፍጠር ለጥፋቶች መፍትሔ ለመፈለግና ሙቀት 1.5 ዲግሪ ሴልሺየስ እንዲቆም የማድረግ ጥረቱን እንዲያፋጥን አንቂ ደወል ነው። የአንድ ነጥብ አምስቱ ግብ ላይ ለመድረስ ደግሞ የመጨረሻው ተስፋችን ይሄ 26ኛ የአየር ንብረት ጉባኤ ነው። ከዚህ በፊት ያልተደረጉ አይነት ድርድሮች ከፊታችን እንደሚጠብቁን አውቃለሁ። ግን ይሄ ዓለም አቀፍ ስርዓት ውጤት ያመጣል ብዬ አምናለሁ። ውጤት ማምጣት አለበት። በርካታ የቡድን ሀያ ሀገራት መሪዎች ይህን የአየር ንብረት ጉባኤ ለመካፈል በስኮትላንድ ግላኮ ከተማ ይቆያሉ። በፓትሲ ዋዲኩስዋራ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስምኝሽ ለዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ከሮም ወደ ኢትዮጵያ እንመለሳለን። በኢትዮጵያ በሁሉም አካባቢዎች በተፈጥሮና ሰው ሰራሽ በሆኑ ምክንያቶች ከሚከሰቱ አደጋዎች ዜጎች እንዲጠበቁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳሰበ። የኢትዮጵያ የአደጋ ስጋትና ስራ አመራር ኮሚሽን በበኩሉ በመላ አገሪቱ የሚከሰቱ ጉዳቶችን ለመቀነስና ለመቋቋም እየሰራ መሆኑን አመልክቷል። መለስካቸው አማሀ ነው የተከታተለው ፓርቲው ባሰራጨው የጽሑፍ መግለጫ ኢትዮጵያ ከመቼውም ጊዜ በላይ በበርካታ ሰው ሠራሽ እና ተፈጥሮ አደጋዎች ተከባ የምትገኝበት ወቅት እንደሆነ ይናገራል። በተለይ በአገሪቱ ሰሜን ክፍል ስላለው ሁኔታም እየተደረገ ያለው ጦርነት ለሀገራችን ብዙ ስጋትን የደቀነ እና አሁንም የሁላችንንም ልዩ ትኩረት የሚሻ ቅድሚያ የሚሰጠው መሆኑን ይገልጻል። በአደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ዲሬክተር አቶ ደበበ ዘውዴ በበኩላቸው በተፈጥሮ ይሁን በሰው ሠራሽ ምክንያቶች የሚፈጠረውን አደጋ ለመቋቋምና ለመቀነስ እየተደረገ የሚገኘውን ጥረት በሰፊው አብራርተዋል። በተለይም በአገሪቱ ሰሜን ክፍል በመንግሥት አሸባሪ ተብሎ የተሰየመው ህወሀት በከፈተው ጦርነት የደረሰውን ሰብአዊ ጉዳት ለመታደግ በኢትዮጵያ መንግሥት እየተደረገ ነው ያሉትን ዘርዝረዋል። በትግራይ ክልል አርባ ስድስት ፓርትነሮች ይንቀሳቀሳሉ። ለእነዚህ ፓርትነሮች ለአስተዳደራዊ ስራ የሚሆናቸውን እንዲሁም ፕሮግራማቸውን ለማስፈጸም የሚያስችላቸውን በጀት ምቹ ሁኔታ በመፍጠር ወይም በመፍቀድ አፕሮቭ በማድረግ ሁሉ የእኛ ተቋም የሚሰራ መሆኑን መግለጽ እፈልጋለሁ። ለምሳሌ እስከ ኦክቶበር ናይንቲን ድረስ ወደ ትግራይ ሶስት መቶ አርባ ስድስት ሚሊየን ሰባት መቶ ሰባ ሺ አንድ መቶ ሰማንያ ነጥብ ስልሳ ሶስት ብር ወደ መቀሌ ቅድም ላልኩ ለአስተዳደራዊ ስራ እንዲሁም ለፕሮግራም ስራዎች ለማስፈጸም የሚያስችል በጀት እንዲፈቀድላቸው ተደርጓል። እስካለፈው ጥቅምት ዘጠኝ ሁለት ሺ አስራ አራት ድረስም ምግብና ምግብ ነክ ያልሆኑ ከአርባ ሺህ ሜትሪክ ቶን በላይ በአንድ ሺ አንድ መቶ አስራ አንድ ከፍተኛ የጭነት መጓጓዣ መኪኖች መግባቱንም ገልጸዋል። ወደ ትግራይ ከገቡት ከእነዚህ መኪናዎች መካከል ደግሞ የተመለሱት 242 ብቻ መሆናቸውን አስታውሰዋል። በአፋር ክልል ደግሞ ለጉዳት የተጋለጠው ሕዝብ ቁጥር 265 ሺህ እንደሚሆን ገልጸው አሁን የተፈናቀለው ደግሞ ምክንያቱም በእንደዚህ እንደዚህ አይነት አደጋዎች በሚፈጥሩ ጊዜ ሆስት ኮሚኒቲ ውስጥም ሊኖሩ ይችላሉ። ብዙዎቹ አሁን በአስተናጋጅ ማህበረሰብ ማለት ነው። አዎ፣ አዎ፣ አዎ፣ ይኖራሉ ተብሎ ነው የሚታሰበው እና ዲስፕሌስ የሆነው ግን ሰባ ስድስት ሺህ ነው። ለእነዚህ ሰባ ስድስት ሺህ በመጠለያ ለሚገኙት የአደጋ ስጋት አመራር ኮሚሽን እና የዓለም ምግብ ፕሮግራም ነው ሞቢላይዝ የሚያደርጉት ሪሶርስ እስካሁንም ባለው እነዚህ ሁለት አካላት ሰላሳ አምስት ሺህ ስድስት መቶ ሰላሳ ሰባት ኩንታል እህል ወደዚሁ አካባቢ ለሁለት መቶ ሰላሳ አምስት ሺህ ዲስፕሌስ የሆነው አንተ ወገን እንዲከፋፈል ተደርጓል። በአማራ ክልል ያለውንም ሁኔታ አቶ ደበበ ዘውዴ እንዲህ ዘርዝረውታል። በአማራ ክልል ምናልባትም አሁን እየተገለጸ ያለው ትንሽ ቁጥሮ የጨመረው በዛ አካባቢ ነው። ከዘጠኝ መቶ አርባ አምስት ሺህ በላይ ነው ተፈናቃይ ያለው። እነዚህ እንግዲህ ሜንሊ ከዋግምራ፣ ከሰሜን ጎንደር፣ ከደቡብ ጎንደር፣ ከሰሜን ወሎ ና ከደቡብ ወሎ ዞኖች ነው የተፈናቀሉት ከረንቲሊ ያሉበት ሁኔታን ለመግለጽ ሰሜን ወሎ አርባ ስድስት ስድስት መቶ ዘጠና አራት አለ። ወልቃይት እና ጠገዴ መቶ ዘጠና ሺ ሰባት መቶ ሰላሳ ዘጠኝ አሉ። በማዕከላዊ ጎንደር ሁለት ሺ ሰባት መቶ ሰባት አሉ። በደቡብ ወሎ አራት መቶ ሀምሳ ዘጠኝ ሺ ሰባት መቶ ስልሳ ሶስት አሉ። አስራ ሁለት ሺ አርባ አንድ በየት ሰዎች ሰዎች ባህር ዳር በዋግምራ ስልሳ ስድስት ሺ ስምንት መቶ ሶስት አሉ። በሰሜን ጎንደር ዘጠና ስድስት ሺ ዘጠኝ መቶ ሰላሳ ሰባት አሉ። በደቡብ ጎንደር ስልሳ ዘጠኝ ሺ አምስት መቶ አስር አሉ። አሁን ከዚህ ውስጥ አራት መቶ አምሳ ዘጠኝ ሺ ሰባት መቶ ስልሳ ሶስቱ በደሴ አካባቢ የሚገኙ ናቸው። እንግዲህ ለእነዚህ ጥቅምት ዘጠኝ ድረስ በእኛ አንድ መቶ ሀያ ሁለት ሺ ስምንት መቶ አርባ አራት ኩንታል እህል ወደ ተለያዩ ዞኖች ለወረዳዎች እንዲሰራ ተደርጓል። በሌሎች የሀገሪቱ ክፍሎች ደግሞ በየወቅቱ በሚፈጸሙ ታጣቂዎች ጥቃት ህይወት እየጠፋ ሰዎች እየተፈናቀሉና ንብረት እየወደመ መሆኑን የዜማ መግለጫ ያትታል። በቅርቡ በቦረና ዞን ከአስራ ሦስት ወረዳዎች በአስሩ ድርቅ መከሰቱንና ብዙ የቤት እንስሳት መሞታቸውን በመቶ ሺዎች የሚቆጠር ህዝብም እርዳታ የሚሻ መሆኑን መግለጫው ዘርዝረዋል። እነዚህን ተፈጥሮዊ የሚባሉ የአደጋ ምክንያቶች አስቀድሞ በመቃኘት አደጋውን መከላከል አይቻልም ነበር ለሚለው የአሜሪካ ድምፅ ሬዲዮ ጥያቄ አቶ ደበበ መልስ ሰጥተዋል። በቀጣይ እንዲሁም ትልቁ ትኩረታችን እንደ አገር የአደጋ ስጋትን በመቀነስ ደረጃ በተለያዩ ክልሎች የተለያዩ ሴክተር መስሪያ ቤቶችን በማስተባበር ብሔራዊ ደረጃ የተቀረጹ ፖሊሲዎችን ተግባራዊ በማድረግ ደረጃ አንድ መስሪያ ቤት ብቻ ሳይሆን ሁሉም መስሪያ ቤቶች የየድርሻቸውን በመውሰድ ለምሳሌ ግብርና አለ፣ ጤና አለ፣ ውሃ አለ፣ ሌሎችም እነዚህን አይነት እንዲሁም አሁን በአዲሱ የመንግስት መስረታ የቆላማውና አርብቶ አደር አካባቢ በሚኒስቴር ደረጃ ተቋቁሟል። እነዚህን በማድረግ ደረጃ ይህን ሀብት በመጠበቅ ያሉን ሀብቶች በመጠቀም አደጋን መከላከል የሚቻልበት ስራ ተጠናክሮ ይሰራል ተብሎ ይታሰባል። እስካሁን ግን በመስራት ደረጃ ያንን ብዙ ርቀት ሄደናል ማለት አልችልም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። አድማጮች፣ ተከታዩ ዘገባ ደግሞ ወዲህ ወደ ዋሽንግተን ይመልሰናል። በዩናይት ስቴትስ የዲሞክራት ፓርቲ የምክር ቤት አባላት ከፍተኛ የሆነ የወጪ በጀት ከሚያስችል ስምምነት ላይ ለመድረስ እየጣሩ ባሉበት በአሁኑ ወቅት የዩናይት ስቴትሱ ፕሬዝዳንት ጆ ባይደን በስኮትላንድ በመካሄድ ላይ በነበረው የአየር ንብረት ለውጥ ላይ ያተኮረ የመሪዎች ጉባኤ በመሳተፍ ላይ ነበሩ። ሚሸል ኩዊን ተከታትለዋለች፣ እደን ገረመው እንደሚከተለው አሰናድተዋለች። ፕሬዚዳንት ጆ ባይደን በግላስኮ እያደረጉ ባሉት የመሪዎች ስብሰባ ላይ የአካባቢ ጥበቃን በተመለከተ ጠንከር ያለ ጥያቄ ያነሳሉ ተብሎ ይጠበቃል። በዩናይትድ ስቴትስ ተቀንሶም ቢሆን ትልቅ መጠን ባለው በአንድ ነጥብ ሰባ አምስት ትሪሊየን ዶላር በጀት ዙሪያ እየተወያዩ ሲሆን ከዚህ ውስጥም አምስት ቢሊዮን ዶላሩ ለአየር ንብረት ለውጥ የተመደበ ነው። የፕሬዚዳንቱ ደጋፊዎች ፕሬዚዳንቱ ከፓርቲያቸው ድጋፍ እንደሚያገኙ ተስፋ እያደረጉ ይገኛሉ። የዩናይትድ ስቴትስ የትራንስፖርት ሚኒስተር ፒት ቡደዥ ከሰሞኑ በኤቢሲ ጣቢያ ላይ በሚተላለፈው ዚስ ዊክ መሰናዶ ላይ ቀርበው እንዲህ ብለው ነበር። አሁን በእጃችን ላይ ያለው ነገር ዝም ብሎ ጉዳይ አይደለም። የብዙ መልካም ፖሊሲዎች ድግስ ነው የቀረበው። ይሄ በፕሬዝደንቱ ፊት ሲቀርብ የቤተሰብ ህጉን፣ የጤና ስርዓቱን፣ በአየር ንብረት ለውጡ ዙሪያም በኔ የህይወት ዘመን ያየነውን ሁሉ የሚቀይርና የሚያሻሽል ነው የሚሆነው በተራማጅና በለዘብተኛ ዴሞክራቶች መካከል ባለው ክፍፍል ምክንያት የተጓተተው ህግና በጀት የቤተሰብ የተከፈለበት የስራ ፈቃድን ጨምሮ እጅግ ብዙ ቅናሾችን ያደረገ ሲሆን የአየር ንብረት ለውጥን በተመለከተ ደግሞ ንጹህ ነዳጅን ለሚጠቀሙና በኤሌክትሪክ በሚሰሩ መኪኖች ለሚገለገሉ ከግብርና ከታክስ ነጻ የማድረግ አደገኛ የሆኑ የአየር ንብረት ለውጦችን ለመቋቋም በጀት መመደብ እንደ ንፋስና ፀሐይ ያሉ ታዳሽ ኃይሎችን ለሚጠቀሙ ማበረታቻዎችን በማድረግ የአየር ንብረት ለውጥ ውስጥን ለመቋቋም ያቀደ ሲሆን ከሀብታሞች ላይ በሚሰበሰቡ ትላልቅ ግብሮችን አማካኝነት ይህን ለመሰሉ መርሃ ግብሮች የመክፈል እቅድ ተይዟል። ነገር ግን ከወር በላይ የወሰደውና የተንዛዛው ውይይትን በመሰልቸት ይመስላል ህዝቡ ትኩረቱ ቀንሷል። ኤቢሲ ኤፕሶስ የተሰኘ የህዝብ አስተያየት ስብሰባ ወይም ፖል ያደረገ ሲሆን ሰባ በመቶ የሚሆነው ህዝብ ስለ ጉዳዩ ጥቂት አሊያም ምንም እንደማያውቅ የአስተያየቱ ውጤት ያመላክታል። በዚህ ጉዳይ ላይ የሪፐብሊካንና የአናሳዎች መሪ የሆኑት ኬቨን ማካርቲ እንዲህ ይላሉ። ትሪሊየን ዶላሮች ጥቅም ላይ እየዋሉ ነው። አብዛኞቹም የመንግስት ተቋማትን ለማስፋፋት ነው የሚውሉት ይህም የበለጠ ዋጋ ንረት በመፍጠር ሁሉም አሜሪካውያን ከፍተኛ ዋጋ እንዲከፍሉ ያደርጋቸዋል። ይሄ ሁሉ እንግዲህ በጠረጴዛው ላይ ቀርቧል። ነገር ግን ዝርዝሮቹ ደግሞ በደቂቃ ሊለዋወጡ ይችላሉ። ባይደን ምንም አይነት ድምጽ ከሪፐብሊካኖች ካላገኙ በሴኔት ውስጥ ሀምሳ ከሀምሳ የሆነ እኩል የዴሞክራቶችን ድምጽ ይሻሉ። ይህም ማለት ውሳኔው በምክትል ፕሬዝዳንቷ ካማላ ሀሪስ ድምጽ የሚወሰን ይሆናል ማለት ነው። ነገር ግን ይህ እንዲሳካ ከሶስት በላይ ዴሞክራቶች ከህዝብ ተወካዮች ምክር ቤት ውስጥም ሳይቃወሙ መቆየት አለባቸው። እድን፣ እናመሰግናለሁ አድማጮች። አሁን ልዩ ማሳሰቢያ፣ የቀጥታ ስርጭት መልእክት ኢትዮጵያ ትግራይ ውስጥ በግጭቶች ውስጥ በተሳተፉ ወገኖች ሁሉ ተፈጽመዋል በተባሉ የሰብአዊ መብት ረገጣዎችና በስብዕናና በስደተኞች ዓለም አቀፍ ህጎች ወንጀላዎች ላይ በጋራ ምርመራ ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን ስላወጡት ሪፖርት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት ከነገ በስቲያ ረቡ ጥቅምት 24 2014 ዓ ም በአዲስ አበባ ሰዓት እኩለ ቀን ላይ መግለጫ ይሰጣሉ። ይህንን ጄኔቫ ላይ የሚካሄደውን ስነ ስርዓትና ጋዜጣዊ መግለጫ የአሜሪካ ድምፅ በቀጥታ ያስተላልፋል። የአፍሪካ ቀንድ አገልግሎት የአማርኛ የአፋን ኦሮሞ ና የትግረኛ ዝግጅት ክፍሎችም በሶስቱም ቋንቋዎች የተዘጋጁ ማጠቃለያዎችና የሰብአዊ መብቶች ጉዳዮችን ተንታኞችን ይዘው ፕሮግራሙን በቀጥታ ያስተላልፋሉ። ስርጭቶቻችንን ከነገ በስቲያ እረቡ ጥቅምት 24 2014 ዓ ም አዲስ አበባ ላይ ከቀኑ 6 ሰዓት ጄኔቫ ላይ ከረፋዱ 5 ሰዓት ወይም 11 ኤኤም ዋሽንግተን ዲሲ ላይ ከማለዳው 11 ሰዓት 5 ኤኤም የቴሌቪዥንና የራዲዮ በቴሌቪዥን ተመልካቾቻችን በሳተላይት በመደበኛው የኢትዮ ሳት ቪኦ የኢትዮጵያ ቨርቹዋል ቻናል 57 ዲግሪ ዌስት፣ የራዲዮ አድማጮቻችን በአጭር ሞገድ በ16 ሜትር ባንድ በ17520 ና በ17775 ኪሎ ሄርዝ በቀጥታ እንድትከታተሉ እንጋብዛለን። የአሜሪካ ድምፅ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከሃምሳ 3 ያመለክታል ነው። በያዝነው ዓመት በኦሮሚያ ክልል ቦረና ዞንና በአጎራባች የሶማሌ ክልል ዳዋ ዞን በደረሰ ድርቅ ቁጥራቸው በአስር ሺዎች የሚገመት እንስሳት መሞታቸው ተነግሯል። ለመሆኑ በእነኚህ አካባቢዎች የሚከሰተው ተደጋጋሚ ድርቅ መንስኤው ምን ይሆን? የአጭርና የረዥም ጊዜ መፍትሄዎች ውስጥ ምንድን ናቸው? አሁንስ ምን እየተደረገ ነው? በሚሉትና ሌሎች ተያያዥ ርዕሰ ጉዳዮች ዙሪያ አዲስ ቸኮል የጅጅጋ ዩኒቨርሲቲ የግብርናና የአየር ንብረት ለውጥ ጉዳዮች አጥኒውን ረዳት ፕሮፌሰር በላይ ጩፌን አነጋግሮ ተከታዩን አሰናድተዋል። በጂጂጋ ዩኒቨርሲቲ የዝናብ አጠርና ግብርና ትምህርት ክፍል ውስጥ በግብርናና የአየር ንብረት ለውጥ ተመራማሪና ረዳት ፕሮፌሰር የሆኑት አቶ በላይ ጩፌ ለአሜሪካ ድምፅ እንደገለጹት የአርብቶ አደር አካባቢዎች ለተደጋጋሚ ድርቅ የተጋለጡ እንደሆነና ይህም በዘላቂነት ለመቀነስ ከልማዳዊ አሰራሮች ባለፈ በአጭርና በረጅም ጊዜ ሊተገበሩ የሚገቡ መፍትሄዎች ያስፈልጋሉ ብለዋል። በላይ አሁን ላጋጠመው ድርቅ ሊከናወኑ የሚችሉ አጭር ጊዜ መፍትሄዎች አሉ። አካባቢዎችን መከፋፈል መከፋፈል ምንድን ነው? ከፍተኛ ድርቅ የሚከሰትበት ቦታዎችን ወይም ደግሞ ከፊል ድርቅ የሚከሰቱ ቦታዎችን በደንብ በመለየት በጥናትና በምርምር ከፍተኛ ድርቅ በሚከሰትባቸው ቦታ ላይ እነዛ እንስሳዎች እና ማህበረሰቡን ወደ ተሻለ ቦታ ላይ ሙቭ በማድረግ እነዛ ነገሮችን መቋቋም ይችላል። ነገር ግን እኔ ትልቅ መፍትሄ ነው ብዬ የማስበው የፎሬጅ ባንክ ወይም ደግሞ በዝናብ ወቅት የሚገኘውን ማንኛውም አይነት ለከብቶች የሚውል መኖ ዝም ብሎ ከማስቀመጥ የክልሉ መንግስትም ሆነ የፌዴራል መንግስትም ሆነ የአካባቢ የወረዳ ባለስልጣኖች ባንክ መክፈት፣ ባንክ ማለት የሰብል ባንክ ማጠራቀሚያ ማለት ነው። ዝናብ በሚያጥርበት ታይም ለእንስሳዎቹና ለማህበረሰቦቹ ምግብ ሊሆን ይችላል። የተለያዩ ነገሮችን አጉርጓዶችን በመቆፈር እነዚያ አጉርጓዶች ከፍተኛ ዝናብ በሚዘንብበት ጊዜ ውሃዎችን በደንብ አቁረው ዝናብ አጠር በሚሆንበት ታይም መጠቀም እንዲችሉ ትልቁ መፍትሄ ነው ብዬ የማስበው ይሄ ነው። ሁለተኛ ደግሞ ምንድን ነው? ለምሳሌ ጉድጓዶች በሚቆፈሩበት ሰዓት ዝም ብሎ አፈር ላይ ከሆነ ትልቅ የሆነ ኢቫፖሬሽን እና ወደ ታች ውሃው ወደ ታች ፐርኮሌት እያደረገ ወይም ደግሞ ኢንፊልትሬት እያደረገ አው የዲንጋይ ወይም ደግሞ ከታች ከፍተኛ የሆነ የላስቲክ እንትን በዚህ በጉርጓዳ ኮፋፋ ላይ ሶማሌ ክልል እንደም ጥሩ ምርታ አላቸው። ነገር ግን አንዳንድ ችግር ያየውባቸው እንትኖች ምንድነው ካሽመንት ደግሞ ጉርጓዱ በሚቆፈርበት ቦታ ላይ አንዳንድ ጥና ሳይደረጉ የተሰሩ ጉርጓዶች አሉ። ከፍተኛ ኳ ኮሌክት በሚያደርግበት ቦታ ላይ ሳይሆን እነዛ ነገሮች ያልተደረጉ ስራዎች አሉ። ሌላ ኢኮኖሚካል መፍትሄም አለ። ለምሳሌ ድርቅ እንደሚከሰት እና ነገሩ የሚታወቁ ከሆነ መንግስት እንስሳዎችን ገዝቶ ጥሩ ዋጋ ገዝቶ ከዛ በኋላ ደግሞ እነሱ ገንዘባቸውን በባንክ ሴቭ አድርገው ድርቁ ሲያልፍ ለእነሱ መሸጥ የሚችልበትም ሲስተም ከተፈጠረ ይህም አንድ እንደ አንድ ሶሉሽን ነው። ምክንያቱም ለተለያዩ ነገሮች መንግስት ኤክስፖርትም ያደርግ ይችላል ለተለያዩ እንስሳዎችን ስለሚጠቀም ገዝቶ ገንዘባቸውም ሳይጠፋ እንስሳቶቻቸው ከሚሞቱባቸው ነው እነኚህ ከአጭር ጊዜ አንጻር የተቀመጡ መፍትሄዎች ሲሆኑ በዘላቂነት ላይቅነት የአርብቶ አደሩን ህይወት ለመቀየር ግን የረጅም ጊዜ ግብ ተቀምጦ መሰራት አለበት ነው የሚሉት ለዚህም በመጀመሪያ ወደ ከፊል አርብቶ አደርነት ህብረተሰቡ ማሸጋገር ተገቢ ነው ብለዋል ዘላቂ ብዬ ማስበው ምንድነው አርብቶ አደር ወደ ከፊል አርብቶ አደር ነው የመጀመሪያው ስቴፕ ምንድነው ወደ ከፊል አርብቶ አደር ነው ከፊል አርብቶ አደር ሲስተሞች ሲገቡ ማለት ግማሽ የሚያመርት ግማሽ ደግሞ በእንስሳት እርባታ በሚደረግበት ታይም ወደ ምን ይመጣል ወደ አንድ ቦታ ወደ መሰባሰብ ይመጣል፣ መሰባሰብ መሰባሰብ ይመጣል። ስለዚህ የተሰባሰቡ ያን አካባቢ ከገጠራማ ከተሞች እያለ እያለ ወደ ከተማነት እየተለወጠ ከፊል አርብቶ አደር ወደ ሙሉ ወደ እርሻ ልማት ገብተው ደግሞ እንስሳቶቻቸውን የሚያለሙበት እንትን መፈጠር አለበት። ሁለተኛው ነገር ደግሞ ምንድን ነው? አካባቢ የሚለምዱ የሚችሉ የተለያዩ አይነት አትክልቶችን መትከል ነው። የተለያዩ ዛፎችን መትከል ነው። ትልቁ ነገር ብዬ የማስበው ምንድን ነው ዝናብ በማይኖርበት ታይም ለብዙ ጊዜ ድራውት ሪዚስት አድርጎ ሊቆይ የሚችሉ አገር በቀል የሆኑ ዛፎችን አምጥቶ በእንደዚህ አይነት አካባቢ ላይ በደንብ አድርጎ መትከል። ይሄ ደግሞ ትልቅ የሆነ ኢንቨስትመንትም ይጠይቃል። ትልቅ የሆነ የመንግስት አቃገብነትም ያስፈልጋል። ይህ ነው ትልቁ መፍትሄ። አንደኛው አካባቢያቸውን በደን መሸፈን። የደን ሽፋን በደንብ ከፍ ባደረገን ቁጥር የዝናብ የዝናብ ፍላክችዌሽንን እንቀንሳለን። የዚህ ድርቅ መንስኤ የአካባቢ መራቆት ነው ያሉት አቶ በላይ የአረንጓዴ ልማትን በመፍትሄነት ያስቀምጣሉ። ኢትዮጵያ በዋናነት ዝናብ የሚታገኘው ከህንድ ውቅያኖስ ከሚነሳ እርጥበት አዘን ንፋስ ነው የሚሉት አቶ በላይ፣ ሆኖም የህንድ ውቅያኖስ ሙቀት ከሚገባ በላይ ሲሞቅ ወይም ሲቀዘቅስ ኤልኒኖ እና ላኒኛ የተባሉ ክስተቶች በማስከተል የድርቅ መንስኤ ይሆናል ይላሉ። አብዛኛው ኢትዮጵያ የዝናብ ከህንድ ውቅያኖስ በሚነሳ ንፋስ ነው። ግን ምንድነው በአለማችን ላይ ሁለት ኬዞች አሉ ኤልኒኖ እና ላሊና የሚባል ዝናብን ወይም ደግሞ ከፍተኛ ሙቀት እና ከፍተኛ ቅዝቃዜ የሚከሰትበት ጊዜ አለ። ከዚህ በፊትም በሁለት ሺህ አስራ አምስት በፈረንጆቹ አቆጣጠር ኢሊኖ የሚባል ኬስ ተከስቶ ከፍተኛ የሆነ ድርቅ ተከስቷል። እና በዚህ አካባቢ ላይ ከፍተኛ የሆነ ደን ሽፋን ስለሌለ፣ ሁለተኛ ደግሞ ማህበረሰቡም ብዙ ጊዜ አርብቶ አደር ነው እና ወይም ከአንድ ቦታ ወደ አንድ ቦታ ዝናብን ተከትሎ ወይም ደግሞ የግጦሽ መሬትን ተከትሎ ስለመሄድ አካባቢያቸውን ለማልማት ወይም ደግሞ የደን ሽፋን ለማድረግ የሚሰጡት አቴንሽንም በጣም ዝቅተኛ ከመሆኑ የተነሳ ሁለተኛ ደግሞ የአፈርና ውሃ ጥበቃውም ስራ በጣም አናሳ ስለሆነ እነዚህ እነዚህ እና የተለያዩ የዓለም አቀፉ ሙቀት መጨመር ጋር ተደምሮ የራሳቸውን የሆነ አስተዋጽኦ አድርገዋል በዚህ አካባቢ ላይ ማለት ነው። በተለይም ደግሞ በኢትዮጵያ ሶማሌ ክልል ተደጋጋሚ የሆነ ድርቅ ይከሰታል። ይሄ ከፍተኛ የሆነ ኬዝ ነው ተብሎ የሚታሰበው። አንደኛው ትልቁ ነገር የማህበረሰቡ የአርብቶ አደርነት አስተሳሰብ ነው። በሌሎች ሀገራት ለተከታታይ ዓመታት ድርቅ ቢከሰትም እንስሳት መሆኑ ሰዎች የሚመገቡት አያጡም የሚሉት አቶ በላይ ለዚህ መንስኤው አስቀድሞ የሚሰሩ የቅድመ ዝግጅት ስራዎች በመኖራቸው ነው ይላሉ። በሀገራችንም ከአጭርና ከረጅም ጊዜ አንጻር የተቀመጡ የመፍትሄ ሀሳቦች ቢተገበሩ የአርብቶ አደሩ የድርቅ ተጋላጭነት ይቀንሳል ነው የሚሉት። አሁን የተከሰተውን ድርቅ ከመከላከል አንጻር የኦሮሚያ ክልል አንድ መቶ ሚሊዮን ብር መድቦ በቦረና ዞን አርብቶ አደሮችን እየደገፈ መሆኑን ባለፈው ሳምንት ያስታወቀ ሲሆን የሶማሌ ክልልም የእንስሳት መኖና ውሃ ማቅረብ መጀመሩን ለአሜሪካ ድምፅ አስታውቆ ነበር። የጅጅጋ ዩኒቨርሲቲስ ምን እያደረገ ነው? ስንል አቶ በላይ ላቀረብንላቸው ጥያቄ የእንስሳቱ ሞት በድርቅ ብቻ ሳይሆን እሱን ተከትሎ በተከሰተ የእንስሳት በሽታ የተከሰተ በመሆኑ ይህንኑ በሽታ ምርምሮ መፍትሄ የሚሰጥ የሕክምና ልዑክ ከጅጅጋ ወደ ዳዋ ዞን ተልኳል ብለዋል። አቶ በላይ በሀገር አቀፍ ደረጃ የተጀመረው የአረንጓዴ ልማት በዋናነት እነኛ አካባቢዎች ላይ እንዲያተኩር ይመክራሉ። የዝናብ እጥረትን የሚቋቋሙ የዛፍ ዝርያዎች በስፋት መተከል አለባቸው ባይ ናቸው። ዘንድሮ በተከሰተው ድርቅ በኦሮሚያ ክልል ቦረና ዞን 9 ሺ እንስሳት መሞታቸውን ሪፖርት የተደረገ ሲሆን በሶማሌ ክልል ዳዋ ዞንም 25 ሺ ገደማ እንስሳት መሞታቸውን ባለፈው ሳምንት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ሀዲስ ቸኮልን ለዝግጅቱ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ሳምንታዊው ሐኪሞን ይጠይቁ ኪሞን ይጠይቁ ለምሽቱ ከዘረመል ጥናትና ምርምር ባለሙያ ጋር የተካሄደ ቃለ ምልልስ ይዞ የቀረበው። በቀደመው ቃለ ምልልመልሳችን የሕክምና ሳይንሱን ዓለም ከመሰረቱ ይለውጣል የተባለለትን የምርምርና ጥናት ዘርፍ አስመልክቶ በተለይ የዘረመል ምርምር ምንነቱን እንዲሁም አሰራሩን ያስረዱን የመስኩ ጥናት አዋቂ እንግዳችን ዶክተር ዘውዱ ተረፈ ወርቅ በእንግሊዝኛው ምህፃረ ቃል ኤምአርሲ ኢቲ በሚል መጠሪያ የሚታወቀውን የአዲስ አበባውን ከፍተኛ ላብራቶር መስራችና ዋና ሥራ አስኪያጅ እንዲሁም የጥናትና የምርምር ባለሙያም ናቸው። በምሽቱ ምልልሳችን የድርጅታቸውን አሰራርና እንዲሁም የዘረመል ምርመራ በዘር ሀረግ የሚተላለፉ የበሽታ አይነቶችን አስቀድሞ ለማወቅ ለማከምና ለመከላከል ያለውን ፋይዳ እንመለከታለን። ቅርቡ ፒፕል ቱ ፒፕል በተባለ አንድ የኢትዮጵያውያን ሕክምና ባለሙያዎች ያሉበት የሳይንስ ጉባኤያቸው ላይ ያቀረቡትን ጥናት በኢትዮጵያ ዛሬ በዋናነት በሰዎች ህልፈትና ህመም የሚዳርጉ ሀምሳ ዋና ዋና የበሽታ አይነቶችን ተመልክተዋል። ከዚህ ቀደም ከምናውቃቸው ተደጋግሞ ከሚነሱት የተለወጠ ነገር የተመለከቱ ይመስለኛል። አስር ዋና ዋናዎቹን የሚባሉትን ብንመለከት ኢንፍሉዌንዛ ወይም ጉንፋን መሰል ነገር ግን አደገኛ የበሽታ አይነት የሳምባ ምች ውም በልማት መጀመሪያ ላይ እናገኛለን። ተቅማጥን እናያለን። አንድ የልብ በሽታ አይነትን ያነሳሉ። እርሱ ሀምሳ ነው ያስቀምጡ። ይህን ለማጥናት ምክንያት ያለዎት ይመስለኛል። በተለይ ከምንሰሯቸው ጋር እስኪያስረዱ ይህን አስቀምቦ እና ከዚያ ወደ እናንተ አሁን እንግዲህ አሉላ በዛ ኮንፈረንስ ላይ ባቀረብኩት የጥናት ጽሑፍ ላይ ለማየት የሞከርኩት ወይም ማሳየት የፈለግኩት ነገር ቢኖር ምንድን ነው? በአብዛኛው ሁለት የሕመም ችግሮች፣ አንደኛው ተላላፊ በሽታዎች ናቸው፣ ሁለተኛው ተላላፊ ያልሆኑ በሽታዎች ናቸው። በአብዛኛው በሰብሳራን አፍሪካ እና በኢትዮጵያን ጨምሮ እና ባላደጉ በሚባሉት ሀገራት በከፍተኛ ደረጃ ለሞት የሚዳርገው የተላላፊ በሽታ ነው ተብሎ ነው የሚታሰበው። አዎ፣ በእርግጥም የተላላፊ በሽታ አሁን በጠቀስከው ቻርት ላይ የዓለም ጤና ጥበቃ ድርጅት ያወጣው ቻርት ነው ቻርት ያቀረችው እዛ ላይ የመጀመሪያ ተብሎ የቀረበው ኢንፍሉዌንዛ እና የሳምባ ምች ነው። ግን ደግሞ በዚሁ ሀምሳ ተብሎ በተጠቀሱት ገዳይ ተብሎ በተጠቀሱት ሕመሞች መካከል ከዲ ኤን ኤ ጋራ ወይም ደግሞ ከዘረመል መዛባት ጋራ የተያዙ ችግሮች አሉ። ስለዚህ እነዚህ ከዘረመል መዛባት ጋራ በተያያዘ የሚመጡ የጤና እክሎች ሀምሳው ውስጥ የሚካተቱ ከሆነ በዚህ በዘርመል መዛባት ምክንያት ለሚመጡ ችግሮች ትኩረት መስጠት ያስፈልጋል ማለት ነው እና ያንን ትኩረት ይዤ ነው ወደ አገሬ የተመለስኩት። ከሚኖርበት ከሆላንድ በአብዛኛው የኖርኩት አውሮፓ ውስጥ ነው። እዛው ነው የተማርኩትን ምርምርም ሳደርግ የቆየሁት እዛ ነው እና ወደዚህ ስመለስ ለመጀመሪያ ለመመለሻ ምክንያት የነበረው እነዚህ ነገሮች እየጨመሩ እየጨመሩ መምጣታቸው ነን ኮሚኒካብል የሆኑት በሽታዎች ወይም ተላላፊ ያልሆኑት በሽታዎች እየጨመሩ መምጣታቸው፣ አብዛኛዎቹ ደግሞ ከደኔ መዛባት ጋር የተያያዙ መሆናቸው፣ በእነዚህ ላይ ጥልቅ የሆነ ምርምር አለመደረጉ፣ የላቦራቶሪ ምርመራ ሲጠየቅ በነዚህ ላይ ምንም አይነት የላቦራቶሪ መጠይቅ የማይደረግ ነው የነበረው። ምክንያቱም በተለያዩ ጊዜያት ቤተሰብ ሊጠይቅ በመጣው ቁጥር ከጥቁር አንበሳ እና ከሌሎች ሆስፒታሎች ጋር ካሉ ከሚሰሩ ባልደረቦቼ ጋራ እወያይ ነበር። እዛም ትምህርት እሰጥ ነበር፣ ሌክቸር አደረግ ነበር። በዛም በማድረጋቸው ምክክሮች እና ውይይቶች ያየሁት ያንን ስለነበር ለዛ ነው እንግዲህ ይህን ላይ እዚህ ላይ ትኩረት መሰጠት አለበት። በዘረመል መዛባት ምክንያት የሚመጡ በሽታዎች ትልቅ እንትን አላቸው እና እዚህ ላይ ትኩረት መሰጠት እንዳለበት ለማመላከት ጭምር ነው፣ እዛ ኮንፈረንስ ላይ ይሄንን ነገር ያቀረቡ። መልካም፣ ይሄ በቀጥታ ወደ እናንተ አገልግሎት ይወስድናል። ላብራቶራችሁ ወደሚሰጣቸው አገልግሎቶች እንለፍ። ዶክተር ዘውዱ እርስዎ አሁን በአገልግሎት ዘርፍ ይሰማሩ እንጂ የምርምር ባለሙያ የጥናትና የምርምር ስራ ውስጥ ነው ረጅም እድሜ ያሳለፉት። ዛሬ በምርመራ ለማረጋገጥ በዘረመል አማካኝነት ወይም በዘረ ሐረግ የምንወርሳቸውን በሽታዎች ለማረጋገጥ የሚቻልበትን የምርመራ አይነት ጨምሮ በላብራቶሪያችሁ ምን አይነት የምርመራ አይነቶች ይካሄዳሉ? ይህ አገልግሎት በሌለበት አገልግሎቱ ባልነበረበት፣ ወይም ከዚህ ቀደም የሚሆን አሁን በሌላ በምን መንገድ ይረጋገጣሉ? እነኚህ የህመም አይነቶች የሚረጋገጥበት መንገድ ቃለም እስኪ እሱን ደግሞ ያስረኩ። እንግዲህ በዘረመል ብልሽት ወይም በዘረመል መዛባት የተነሳ ሊመጡ የሚችሉ በሽታዎች ወይም ደግሞ የህክምና የጤና እክሎች ብዙ ናቸው። በጣም በጣም ብዙ ናቸው። በአሁኑ ሰዓት ላይ እንዲያውም ይሄ የሂቨንጂኖም ፕሮጀክት ካለቀ በኋላ የሚያምኑን በሽታዎች ጠቅላላ ከዘረመል ነገር ጋር ማያያዝ እየተቻለ እየመጣ ለራስ ምታትም የዘረመል ምክንያት አለው። ለሆድ ቁርጠትም የዘረመል ምክንያት አለው። ለልብ ድካምም የዘረመል ምክንያት አለው። ለሰውነት ጡንቻ አለመሳት፣ አለመነቃቃት ምክንያት አለው። የነርቭ ብልሽት ምክንያቱ ከዘረመል መዛባት ጋር መገናኘት ይችላል። በአብዛኛው በሽታ የሚባለው ነገር በአጠቃላይ ከዘረመል ጋር ሊያያዝ የሚችልበትን ሁኔታ እያስቀመጡ ናቸው ያሉት ሳይንቲስቶች። ስለዚህ ዘረመል ሲቀየር ዘመ በዘረመል ላይ ለውጥ በሚታይበት ጊዜ የሚመጡ ችግሮች እንዳሉ የምናቅ ከሆነ እና ቅድም እንደተናገርኩት እያንዳንዱ ህዋሳችን ዘረመል ይዞ የሚሄድ ከሆነ ህዋሱን ፈተን ከውስጡ ዘረመል የሚባለውን ነገር አውጥተን እዛ ላይ ተካሄዶ የነበረ ወይም ደግሞ እየተካሄደ ያለ ወይም ደግሞ ወደፊት ሊካሄድ የሚችል የዘረመል ለውጥ አለ ወይ ብለን መፈተሽ እስከቻለን ድረስ ለጤና እክሉ ምክንያት ምን እንደሆነ መናገር እንችላለን ማለት ነው። ለምሳሌ የተለያዩ የካንሰር አጋጣሚዎች አሉ። የጡት ካንሰር፣ የማህፀን ካንሰር የትልቁ አንጀት ካንሰር ለምሳሌ መጥቀስ ቢቻል ማለት ነው። እነዚህ በዘረመል መበላሸት የተነሳ የሚመጡ ናቸው። ወይም ደግሞ ዘረመል አንዳንዴ ሲታመም ራሱን የሚያክምበት እንትኖች አሉ፣ ችሎታዎች አሉ። ያ ራሱን የማከም ችሎታውንም የሚያጣበት ጊዜ አለ። የጡት ካንሰርን በአብዛኛው ሊያም የሚያመጡት የባህሪ ገላጭ ቅንጣት የምንላቸው ወይም ጂን የምንላቸው ከዚህ ጋር የተያያዙ ናቸው እና እነሱን በማየት በሰውየው ወይም በታካሚው ላይ ያለውን የጤና እክል ምንድን ነው ያመጣው ብለን ማየት እንችላለን። ስለዚህ ወደኛ ጋር የተለያዩ ታካሚዎች ይላካሉ። ከታካሚዎቹ ላይ የደም ናሙና ወይም ደግሞ የህዋስ ናሙና ልንወስድ እንችላለን እና ከወሰድነው የደም ናሙና ነው የህዋስ ናሙና በመነሳት ከውስጡ ያለውን ዘረመል አውቅተን ዘረመሉ ላይ ምን አይነት ለውጥ ተካሄደ ወይም ተካሄዷል ብለን አይተን ለዛ የጤና እክል መንስኤው ይሄ ሊሆን ይችላል፣ መፍትሄውም ይሄ ሊሆን ይችላል። መፍትሄም ከሌለው በምክር ደረጃ የዚያን ታካሚ የህይወት ኳሊቲ ወይም የህይወት ጥራት ማሻሻል የሚቻልበትን የምክር አገልግሎት መስጠት እንችላለን። ስለዚህ እንደዚህ አይነት ነው ፕሮሰሱ የሚሄደው። ከዛ ውጭ ደግሞ ያልተወለዱ ልጆች ፅንስ ላይ የተፈጠረ የዘረበለበሳብ መዛባት ካለ ያንን ማሳየት እንችላለን። ያንን እስከ ዛሬ ድረስ ይሄ ነገር እስከሚጀምርበት ኛ ላቦራቶሪ እስከሚጀምርበት ድረስ ይደረግ የነበረው ምንድን ነው የፅንሱን ሁኔታ በአልትራ ሳውንድ በማየት ማለት ነው የሚወሰን የነበረው ግን በአልትራሳውንድ አይተን መወሰን ሊያስችለን የምንችለው የምንችልበት እርግጠኝነት ከ30 እስከ 70 ፐርሰንት ነው ማለት ከ30 እስከ 70 ፐርሰንት ልንሳሳት እንችላለን ማለት ነው። እርግጠኝነታችን ያን ያህል። አሁን ግን የዘረመል ምርመራ በመደረጉ ምክንያት ያንን ስህተቱን ወደ ዘጠና ዘጠና አምስት ፐርሰንት እንዲቀንስ ማድረግ ይቻላል። እና አንዳንድ ጊዜ እንዲያውም ኦልሞስት እስከ መቶ ፐርሰንት ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት በእኛ አጠራር ሁል ጊዜ መቶ አይባልም። ስለዚህ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት እርግጠኝነት መናገር የምንችለው የጤና እክል መኖሩን ማሳየት እንችላለን። አድማጮች፣ ከዶክተር ዘውዱ ተረፎወርቅ ጋር የጀምር ነው ቃለ ምልልስ አላበቃም። ቀሪውን በሌላ ፕሮግራም እናቀርባለን። ሙሉ ምልልሳችንንም በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አድማጮች፣ አሁን በቀጥታ ሳምንታዊው ስፖርት በኬኔዲ አባተ። አሰልጣኝ ውበቱ አባተ ለዓለም ዋንጫ ማጣሪያ ሁለት ቀሪ ጨዋታዎች ለ26 ተጫዋቾች ጥሪ አደረጉ። ለኳታሩ የዓለም ዋንጫ የምድብ ማጣሪያ ጨዋታ ከደቡብ አፍሪካ፣ ከዝምባብዌና ከጋና ጋር የተደለደለችው ኢትዮጵያ ምንም እንኳን ከምድቧ ወደ ቀጣዩ ዙር ማለፍ ባትችልም ቀሪ የምድብ ማጣሪያ ጨዋታዎቿን ህዳር ሁለት ከጋና ጋር በጆሃንስበርግ እንዲሁም ህዳር አምስት 2014 ዓ ም ከዝምባብዌ ጋር ሀራሬ ላይ የምትጫወት ይሆናል። እነዚህን ጨዋታዎች ለማድረግ አሰልጣኝ ውበቱ አባተ 26 ተጫዋቾች ጥሪ ማድረጋቸውን የኢትዮጵያ እግር ኳስ ፌዴሬሽን ከትናንት በስቲያ ቅዳሜ ጥቅምት 20 አስታውቋል። ለሁለቱ የማሟያ ጨዋታዎች ጥሪ የተደረገላቸው ተጫዋቾች ነገ ጥቅምት 23 2014 ዓም ሪፖርት ማድረግ እንዳለባቸውም ነው የተገለጸው። በሌላ ዜና ለአፍሪካ ዋንጫ የማጣሪያ ጨዋታ ሲያደርግ የነበረው የኢትዮጵያ የሴቶች ብሔራዊ ቡድን ከውድድሩ ውጭ ሆኗል። ቀድመው ከሜዳቸው ውጭ በዩጋንዳ 2 ለ0 የተሸነፉት ሉሲዎቹ ባለፈው ማክሰኞ በአዲስ አዲስ አበባ ያደረጉትን የመልስ ጨዋታ ሁለት ለዜሮ በማሸነፍ በድምር ውጤት ሁለት እኩል መሆናቸውን ተከትሎ በተሰጠ የመለያ ፍጹም ቅጣት ምት ተሸንፈው ነው ከውድድሩ የተሰናበቱት የመለያ ምቱን ኡጋንዳዎች ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል ከ20 ዓመት በታች የሴቶች የሴካፋ ውድድር ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን የጅቡቲያቸውን ሰባት ለዜሮ አሸንፏል። በዩጋንዳ አስተናጋጅነት ባለፈው ቅዳሜ በተጀመረው ከ20 ዓመት በታች የሴቶች የሴካፋ ሻምፒዮና የመጀመሪያ ጨዋታውን ከጅቡቲያቸው ጋር ያደረገው የኢትዮጵያ የሴቶች ብሔራዊ ቡድን ሰባት ለዜሮ በሆነ ሰፊ ልዩነት በማሸነፍ ውድድሩን በጣፋጭ ድል ጀምሯል። ለኢትዮጵያ ረዴት አስረሳኝ ሶስት ቱሪስት ለማ ደግሞ ሁለት ጎሎችን ሲያስቆጥሩ የጸገነት ግርማና ቤቴልሄም በቀለ ደግሞ አንዳንድ ጎል አስቆጥረዋል። በውድድሩ ስድስት አገራት የተሳተፉ ሲሆን በሌሎች የመጀመሪያ ጨዋታዎች አዘጋጇ ዩጋንዳ ቡሩንዲን አምስት ለአንድ ስትረታ፣ ታንዛኒያ ደግሞ ኤርትራን አንድ ለዜሮ አሸንፋለች። የክሪስታል ፓላሱ አጥቂ ዊልፍሬድ ዛሃ ባለስልጣናት የዘረኝነትን ጉዳይ በቁም ነገር እንዲመለከቱት ጥሪ አቀረበ። በጥቁር የእግር ኳስ ተጫዋቾች ላይ በተለያየ መልኩ የሚሰነዘሩ የዘረኝነት ጥቃቶች አሁንም ድረስ እልባት አልባ መነጋገሪያ እንደሆኑ ቀጥለዋል። ባለፈው ቅዳሜ ክሪስታል ፓላስ በኤቲያድ ስታዲየም ማንቸስተር ሲቲን ሁለት ለዜሮ በሆነ ውጤት ማሸነፉን ተከትሎ የጨዋታውን የመጀመሪያ ጎል ያስቆጠረው የኮት ዲቫሩ አጥቂ ዊልፍሬድ ዛሃ የዘረኝነት ዘለፋዎችን አስተናግዷል። ሲቲ በገዛ ሜዳው በተሸነፈበት ጨዋታ ጎል ከማስቆጠር ባለፈ በመጀመሪያው አጋማሽ መጠናቀቂያ ላይ በተሰራበት ጥፋት የሲቲው ተጫዋች ላፖርቴ በቀይ ካርድ ከሜዳ ለመሰናበቱም ምክንያት የሆነው ዛሃ በኦንላይን የተለያዩ የዘረኝነት ዘለፋዎች እንደገጠሙት አስታውቋል። ተጫዋቹ በማህበራዊ ሚዲያዎች አማካኝነት ደረሱኝ ካላቸው የዘረኝነት መልእክቶች መካከል የተወሰኑትን በኢንስታግራም ገጹ አጋርቶ ባለስልጣናትና የማህበራዊ ሚዲያ ባለቤቶች ለችግሩ አጽንኦት እንዲሰጡ ጠይቋል። በዘረኝነት ድርጊቶች አዝኖ ከማለፍ የዘለለ እርምጃ መወሰድ እንዳለበትም ነው የ28 ዓመቱ የፓላስ ተጫዋች ያመለከተው። ይህን መልእክት የማስተላልፈው ከአንተ ጋር እንቆማለን እንዲሁም ድርጊቱ አስጸያፊ ነው የሚሉ ርህራሄ ያዘል አንድ ሚሊዮን መልእክቶችን እንዳገኘ አይደለም ሲልም ዛሃ በኢንስታግራም ገጹ ላይ ጽፏል። አክሎም ትክክለኛውን ችግር ከመፍታት ይልቅ እየተደረገ ላለው ትርጉም የለሽ ተግባር አይደለም መልእክት የማስተላልፈው ብሏል። እኔ የዘረኝነት ጥቃት አያሳስበኝም፣ ምክንያቱም ስራዬን በሚገባ ስሰራ በቆዳዬ ምክንያት የሚመጣ መሆኑን አውቃለሁ ያለው ዛሃ በጥቁርነቱ ግን ሁሌም እንደሚኮራም ነው የገለጸው። ዊልፍሬድ ዛሃ በጥቁሮች ላይ የሚፈጸም የዘረኝነት ጥቃትን ለማውገዝ ጨዋታ ከመጀመሩ በፊት በመንበርከክ የሚተላለፈውን መልእክት ክብረነክ መሆኑንና ተግባራዊ እርምጃ ከመውሰድ ይልቅ ለተለምዶ የሚደረግ መሆኑን በመግለጽ ከዚህ በፊት መቃወሙም ይታል I uh, will በመጨረሻም ከታዋቂ የከፍታ ዝላይ አትሌቶች አንዷ የሆነችው አሜሪካዊቷ ቻውንቴሎው በጡት ካንሰር ዙሪያ ከፍተኛ የግንዛቤ ማስጨበጥ ስራ በመስራት ላይ መሆኗ ታውቋል። አራት ጊዜ በኦሎምፒክ የተሳተፈችውና በተለያዩ ውድድሮች በርካታ ሜዳሊያዎችን ማሸነፍ የቻለችው የከፍታ ዝላይ አትሌቷ እንደ አውሮፓውያኑ በ2019 ነበር የጡት ካንሰር እንዳለባት ያወቀችው። ይሁንና የህመሙ ምልክት የጀመራት በሽታውን ከማወቋ ከአንድ አመት በፊት እንደነበር የዓለም አትሌት መረጃ ያመለክታል። በአነቃቂ ንግግሯም የምትታወቀው የ37 ዓመቷ አትሌት ቻውንቴሎ አሁን ላይ በህክምና ከጡት ካንሰር ህመሟ ያገገመች ቢሆንም ለሌሎች ግን ስለ በሽታው ግንዛቤ የመፍጠር ተግባሯን እንደገፋችበት ተገልጿል። የጡት ካንሰር ህመምን በጊዜ መለየት ወሳኝ ጉዳይ መሆኑን የምትመክረው ዝነኛዋ የከፍታ ዝላይ አትሌት የራሷን ታሪክ በማስረዳትና ስለ በሽታው ያሉ እውነታዎችን በመጥቀስ የንግግር ክህሎቷንና ዝናዋን ተጠቅማ ግንዛቤ እየፈጠረች ትገኛለች። በዓለማችን እጅግ ከተስፋፉ ካንሰሮች የጡት ካንሰር ቀዳሚው መሆኑን የዓለም ጤና ድርጅት መረጃ የሚያመለክት ሲሆን በአሜሪካ ከስምንት ሴቶች አንዷ በህይወት ዘመኗ የጡት ካንሰር እንደሚገኝባትም ቁጥራዊ መረጃዎች እንደሚያመለክቱ የዓለም አትሌቲክስ አስታውቋል። እነዚህን መረጃዎች ጨምሮ በአሜሪካ ከነጮች ይልቅ ጥቁር ሴቶች በጡት ካንሰር የመሞት እድላቸው አርባ በመቶ ከፍ እንደሚልም በማብራራት መደረግ ስላለባቸው ተግባራት አትሌት ሎው በተለያዩ መድረኮች ትምህርታዊ ቅስቀሳ ታደርጋለች። አሁን ላይ የአሜሪካ የካንሰር ሶሳይቲ ዓለም አቀፍ አምባሳደር የሆነችው አትሌቷ በዘርፉ ከሚሰሩ ሌሎች ተቋማትም ጋር በትብብር እየሰራች ትገኛለች። ለዛሬ የመረጥ ናቸው ዋና ዋና ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች፣ አሁን የፕሮግራም ማሳሰቢያ። የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ የትግርኛና የጋቢና ቪዮ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን፣ የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30፣ ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ ቪኦኤ። ክቡራትና ክቡራን አድማጮቻችን ለዕለተሰኞ ምሽት የያዝነውን እዚህ ላይ ማብቃታችን ነው። ነገ ማክሰኞ ሶስት ሰዓት ላይ እንመለሳለን። በእኛ በኩል ሰላም፣ ደህና አደሩ።